ነጻነት ጋዲሳ በሀያዎቹ መጀመሪያ ላይ የምትገኝ ወጣት ናት። ቤሩት ስራ ላይ ከተሰማራች ሁለት አመት ያልሞላት ይቺ ወጣት ባሳለፍነው ሳምንት አሰሪዋን ገድላለች በሚል ክስ ተመስርቶባት ቤሩት ፍርድ ቤት ቀርባለች። የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ነጻነት በምን ሁኔታ ላይ እንደምትገኝ ገልጸውልናል። ሴትየዋ ወዲያው ነው ያረፈችው። ባልዮው ክሪቲካል ኬዝ ነው፣ ብዙም ሚድን ተብሎ አይታሰብም። አሁን ፍርድ ቤት ቀርባለች ባለፈው ሳምንት ሄደን እኛ የቆንስላ ጀኔራሉ ቀርቦ ያው በአረብኛ ስለሆነ ፍርድ ቤቱ የሚሰራው ትርጉም አገልግሎት ሰጥተናታል። የዚህ የስነ ልቦና ማረጋጋት ምን እንድኖርባት እና የአእምሮ የአእምሮ በሽታ ነገር ያለባት ይመስላል። የተረጋጋች አይደለችም። ሰውነቷ በጣም የተጎዳ ነው። የከሳች ናት እና አረጋግተው ከኛ ጋር ያሉ ጉዳይ ፈጻሚዎች ሊያናዋግሯት የሚኩረው ነበር እና ምንም አላስታውስም ነው የምትለው እ ወጣት ናት። ከሀያ ሶስት ሀያ አራት አመት ሆነው ከመጣች ወደ ሁለት አመት ሊጠጋት ነው ከአስር ወር አዝራንድ ወር እንደዚህ የሰራችሁም እዛው ቤት ነው ሌላ ዛሜዳ ወጣ ማታው። ከዚህ ቀደም ለስራ በቤሩት የተሰማሩ ኢትዮጵያውያን ወጣቶች አሰሪዎቻቸውን ገድለዋል በሚል ክስ ተመስርቶባቸው በፍርድ ሂደት ላይ እንደሚገኙ ዘግበን ነበር። የኢትዮጵያ መንግስት እንዲህ ያለ የከፋ ችግር እንዳይደርስ ለመከላከል የሚያደርገው ጥረት ምንድን ነው ስንል አምባሳደር ሀሊማን ጠይቀን ነበር። መንግስት በሀገር ውስጥ ጀምሮ ይሄ ብሔራዊ ኮሚቴ ተቋቁሞ በሚዲያ በምኑ እሱ አስተሳሰብ የሚቀርጹ እንደ ቤተ ክርስቲያን፣ መስጊዶች፣ እንደገና አሁን ደግሞ የመንግስታዊ ያልሆኑ ድርጅቶች ሌሎቹም በዚህ ጉዳይ ላይ እየሰሩ ናቸው። ብዙም የበዘኑት ነገር አይደለም። ግን ብዙ ፖሽ ፋክተሮች አሉት። በዛ ላይ ደግሞ በየመንደሩ ይህን ስራ የሚሰሩ በከፍተኛ ደረጃ ደላሎች አሉ። ቤተሰባቸው ግፊት አለ በራሳቸው ጓደኞች አካባቢ ግፊት አለ በየትምህርት ቤቱ ግፊት አለ የትም መንገድ ወጣቶች አጥምዶ ወደ ተለያየ ሀገር ሊሄድ የሚችል ግን ከዚህ ቤኔፊት የሚያደርግ አለ እና ይሄ ደሪጅንም ልታይ የሚቻል ነገር ነው በኢትዮጵያ ሀገር ብቻ አይደለምና የእኛ በቁጥር ይብዙ እንጂ አሁን ሌሎች የአፍሪካ ሀገሮችም ይመጣሉ እና ከቁጥሩ ብዛት የሚደርሱ ችግርም ያን ያህል ነው በየቀኑ ሶስት መቶ ሶስት መቶ ሰው የገባ ከሆነ ከን ማጂን፣ በዓመት ስንት ሰው ሊመጣ እንደሚችል እና ቆንስላው እና ህዝብ ተባብሮ በስፋት ወደ ህብረተሰቡ ሊደርስ የሚችል ነገር የማድረግ የአስተሳሰብ ለውጥ የማምጣት ስራ እየሰራንን ያለ ነው። እንግዲህ አሁን እቺ ልጅ ያው አሰሪዎቿን ገድላለች በሚል ተይዛለች፣ ፍርድ ቤትም ቀርባለች። ምንድን ነው የሚጠብቃት ፍርድ? የዚህ ሀገር የፍርድ ሂደት በጣም በጣም እንትን ስለው ነው ፍርድ ቤት ያመላልሷቸዋል የፍርድ ሳይሰጧቸው ረዘም ያለ ጊዜ የሰባት ዓመት ስምንት ዓመት ያለ ፍርድ ማለት ነው። አሁን በቅርብ ነው አንዷ ሀያ ምናምን ዓመት ነው የፈረዱባት። አንዷም እንደዚሁ ቀደም ብላ ባለቤቷን የሆነ ሱዳናዊ በለጠብ ተጣልተው ዝም ብላ ስትታገል በቢላ ወቅታ ኢንቴንሽናሊ አይደለም ገላ ብዙ ዓመት ታስራ አሁን በቅርብ ተፈታ ወደ ሀገሯ ገብታለች። ወደ አስራ ሁለት ዓመት ታስራ ወጣ ሄደች፣ አሁን ወደ ኢትዮጵያ ከዚህ ቀደም እንግዲህ በቅርቡ በዚሁ አመት ሁለት ኢትዮጵያውያን እንዲሁ አሰሪዎቻቸውን ገድለው እነሱም ተይዘው ፍርድን እየተጠባበቁ ነው። የእነሱስ እሱ ሁኔታ በምን ላይ ይገኛል? የእነሱ ፍርድ ቤት ያመላልሷቸዋል በየጊዜው ይህን ትርጉም እንተረጉምላቸዋለን። ያው ከኛ ጋር ክርክሩ ኖ እንዳለ ይሄዳል፣ ግን ፍርድ ሂደቱ ረዘም ያለ ጊዜ ነው። ቶሎ ብለሽ ጀስቲስ የምታገኝበት አካባቢ አይደለም። አካባቢዎች ፍካት ኢትዮጵያ የተባለው የበጎ አድራጎት ቡድን ከተመሰረተ ሶስት አመታትን አስቆጥሯል። በተለያዩ አረብ ሀገራት በስራ ላይ የተሰማሩ ኢትዮጵያውያን የሚገጥሟቸውን ፈተናዎች ለማገዝ የተቋቋመ ቡድን ነው። በቤይሩት የፍካት ተወካይ ሰላም ተስፋዬ ለስራ የተሰማሩ ኢትዮጵያ ያን ችግሮች በትኩረት መታየት እንዳለባቸው እና ኢትዮጵያውያኑም በየጊዜው እየተገደሉ እንደሆነ ትናገራለች። አበሾቹ ብቻ ነው ወንጀል ሲሰሩ ሚዲያ ላይ የሚወጡት። የእኛ እህቶች ግን በሳምንት አምስት ስድስት ሬሳ ነው ወደ ኤምባሲው ጋር ወደ ቆንስላው ጽህፈት ቤት የሚደርሰው። ከዛም በላይ ሊሆን ይችላል። ያንን በደንብ ላላጣረው ስለምችል ማለት ግን የእነሱ አይታይም። በብዛት የሚታየው የዚሁ ሀገር ዜጋ ሲሆን ብቻ ሚዲያ ላይ ይቀባበላሉ። ወደ እኛም ትኩረት ይሰጣሉ ይሄ ነገር ሁሉ ለኔ በጥንቅላቴ ጥያቄ ይሆናል። ደሞዝ ታሰሯቸው አምስት ዓመት ስድስት ዓመት ያሰራሉ። ራሱ በቆም በቁም የመግደል እኔ እንደዛ ነው ምለው። በቃ በቁማችን ነው እየገደሉን ያለው። ይህን እንድል ሊጣራልን አልቻለም። አስክሬን ተይዞ ክስ አለበት ተብሎ የሚጠብቅ መንግስት ላይ ነው ያው ያለ ነው እኛ በሁለቱም ሳይድ ጋር ስንሄድ ማለት በመቶ ሺዎች የሚቆጠሩ ኢትዮጵያውያን በቤት ውስጥ ሰራተኝነት በሊባኖስ በስራ ላይ ይገኛሉ። ከአሰሪዎቻቸው ጋር በሚገጥማቸው አለመግባባት ምክንያት ያለ ስራ ፈቃድ በስራ ላይ የተሰማሩትም በርካቶች ናቸው። ለስራ ወደ ቤሩት ከመጡት መካከል የአካልና የአእምሮ ህሙማን ቁጥሩም አነስተኛ የሚባል አይደለም። የኢትዮጵያ መንግስት ያለመኖሪያ ፈቃድ ይኖሩ የነበሩ በፈቃደኝነት ወደ ሀገራቸው መመለስ የሚፈልጉትን በመመለስ ላይ ቢገኝም በየሳምንቱ ለስራ ወደ ቤይሩት የሚገቡት ወጣት ኢትዮጵያውያን ቁጥር እየጨመረ እንደሚገኝም የቆንስላው ጽህፈት ቤት ገልጾልናል።